በኮት ዲቫር የመጨረሻዎቹ የተባበሩት መንግስታት ድርጅት ወታደሮች ከ13 ዓመት በኋላ ባለፈው ሳምንት አርብ ሀገሪቱን ለቀው ወጥተዋል። በኮት ዲቫር የተባበሩት መንግስታት ድርጅት ልዩ ልዑክ አቻቱ ሚንዳውዱ እንደተናገሩት በተልኮ ዘመን 670 ተዋጊዎች ትጥቃቸውን እንዲፈቱና ከህብረተሰቡ ጋር እንዲዋሃዱ ተደርጓል። በሀገሪቱ በጎርጎሮሳዊ 2016 ተቃዋሚዎች ለመጀመሪያ ጊዜ የተሳተፉበት ምክር ቤታዊ ምርጫን ጨምሮ የተለያ ዩ ምርጫዎችም ተካሂደዋል። የተባበሩት መንግስታት ድርጅት የኮት ዲቮር የሰላም ተልኮ ማብቃት በአፍሪቃ ልዩ ቦታ ይይዛል። የተባበሩት መንግስታት ድርጅት በተለያዩ የአፍሪቃ ሀገራት ከሚያካሄዳቸው የሰላም ተልኮዎች አብዛኛዎቹ ይራዘማሉ ወይንም ደግሞ በሌላ አዲስ ተልኮ ይቀየራሉ። ፍሬድሪሽ ኤበርት የተባለው የጀርመኑ የሶሻል ዴሞክራቶች ፓርቲ የጥናት ተቋም የኮት ዲቮር ቢሮ ኃላፊ ቲሎ ሾነ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከኮት ዲቮር ከወጣ በኋላ ሰላም ይሰፍናል ብለው አይገምቱም። ተልእኮውም በጥድፊያ እንዲያበቃ የተደረገ ይመስላል ይላሉ። አሁን አሁን በሀገሪቱ የተባበሩት መንግስታት ድርጅት ወታደሮች በጥድፊያ ነው የወጡት ተብሎ ነው የሚታሰበው። የተባበሩት መንግስታት ድርጅት ተልዕኮ ሰራተኞች ሳይቀሩ በከፊል በጣም ተገርመዋል። እርምጃው አንዳንድ አንድ የሎጂስቲክ ችግሮችን አስከትሏል። ተልዕኮው በፍጥነት እንዲለቅ በመደረጉ በሀገሪቱ ውስጥ የተባበሩት መንግስታት ድርጅት በርካታ ቁሳቁሶችና ገንዘብ ይገኛል። የመጀመሪያዎቹ የተባበሩት መንግስታት ድርጅት ወታደሮች ኮት ዲቫር የሰፈሩት በጎርጎርሳዊ 2004 ነበረ። ያኔ ሀገሪቱ በአመፅ ተከፋፍላ ነበረ። የተባበሩት መንግስታት ድርጅት ወታደሮች ከፈረንሳይ ወታደሮች ጋር ተዋጊዎቹን ኃይሎች ከወታደራዊ እንቅስቃሴ ነፃ በሆነ ቀጣና ውስጥ እንዲቆዩ አደረጉ። ሆኖም በ2010 ከተካሄደው ፕሬዝዳንታዊ ምርጫ በኋላ በፕሬዝዳንት ለሆም ባግቦ ደጋፊዎችና በተቀናቃኞቻቸው የአላሳን ዋታራ ደጋፊዎች መካከል ደም አፋሳሽ ግጭቶች ተካሂደዋል። በወቅቱም ቁጥራቸው 3000 የተገመተ ሰዎች ተገድለዋል። እንደሆነ አሁን በኮትዲቯር እስከዚህም ተለወጠ የሚባል ነገር አይታይም። በእርሳቸው አስተያየት ተዋናዮቹ አሁንም የቀድሞቹ ሰዎች ናቸው። በዚህ ዓመትም ብዙ አመጾች ነበሩ። ህዝቡ በ2020 የሚካሄደውን ምርጫ ከአሁኑ ፈርቶታል። ከተባበሩት መንግስታት ድርጅት ዓላማዎች አንዱ የሆነው ማህበራዊ አንድነትን ማስፈን እጅግ ርቆ ነው የሚገኘው። አሁን ግጭቱ የሚካሄደው በፕሬዚዳንት ዋታራ መንግስት ውስጥ ባሉት የተለያዩ ቡድኖች መካከል ነው። ፔር ዳግቦ ጎዴ የኮት ዲቯር የፖለቲካ ሳይንስ ምሁር ናቸው። በእርሳቸው አስተያየት የተባበሩት መንግስታት ድርጅት የሰላም ተልዕኮ በሀገሪቱ ዘላቂ ሰላም ማምጣት አልቻለም። በፓርላማው በፕሬዝደንቱ ደጋፊዎች ዘንድ የተገኘው ጦር መሳሪያ ጉዳይ እየተጣራ ነው። ኦኤንuሲአይ መጫወት የነበረበት ሚና ምን እንደነበረ ለማወቅ አስቸጋሪ ነው። ተልእኮ በኮት ዲር ዜጎች መካከል እርቅ እንዲወርድ አልረዳም። ኮት ዲርንም አንድ ሀገር ማድረግ አልቻለም። በኮት ዲቯር የተባበሩት መንግስታት ድርጅት ተልእኮው እንዲያበቃ ዘመቻ ሲያካሂዱ የቆዩት ፕሬዚዳንት ዋታራ በበኩላቸው፣ ሀገሪቱ በጥሩ ጎዳና ላይ ነው የምትገኘው። ግጭቱ አብቅቷል፣ እርቅ ወርዷል። ሁሉም ነገር ስርዓት ይዟል ብለዋል። ሆኖም ከቡዋኬ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ኦስማን ዚና የተባበሩት መንግስታት ድርጅት ወታደሮች መውጣት ህዝቡን ከፍተኛ ፍርሃት ላይ እንደጣለውና ሰውም ችግሩን በራሱ መፍታት የማይችለውን የኮትዲቫር ዜጋ በገለልተኝነት የሚሸመግለው ማነው የሚል ጥያቄ እያነሳ መሆኑን ተናግረዋል።